በዛሬው የእንግሊዙ ምርጫ ውጤት በትላንትናው ዕለት የተካሄደው ጠቅላይ ሚኒስትሯ ቴሬሳ ሜይ የወጣት ድምፅ ሰጪዎችን ድጋፍ ይዘው በአስገራሚ ሁኔታ ብዙ ድምፅ ባገኘው በአገሪቱ ዋነኛ ተቃዋሚ ድርጅት የፖለቲካ ፓርቲ በሌበር ከተቀደም ወዲህ ብሪታንያ በአጠራጣሪ ፖለቲካ ሁኔታ ላይ ውድቃለች። በዚህም የጠቅላይ ሚኒስትር ቴሬዛ ሜይ ወግ አጥባቂ ገዢ ፓርቲ በሕግ መምሪያው ምክር ቤት የነበራቸውን የብዙሀንነት ቦታ እንዲያጡ አድርገዋል። የትናንቱ ምርጫ በብሪታንያ ታሪክ አስደናቂ መሆኑም ተነግሯል። አዳነች ፍሳዬ ዝርዝሩን ይዛለች። ብሪታንያ ላይ ትናንት በተካሄደው ምርጫ ዋናው ተቃዋሚ ሌበር ፓርቲ በሚያስገርም ሁኔታ ብዙ ድምፅ በማግኘቱ ጠቅላይ ሚኒስትር ቴሬዛ ሜይ እና ወጋ ጥባቂው ገዢ ፓርቲ በህግ መምሪያው ምክር ቤት የነበራቸውን የብዙሃንነት ቦታን እንዲያጡ አድርጓል። የምርጫውን አቅጣጫ የቀየረው የወጣቶች ድምፅ እንደሆነ ተገልጸዋል። የምርጫው ድምፅ ሙሉ በሙሉ ሲቆጠር ገዢው ወጋ ጥባቂ ፓርቲ የአንድነት ፓርቲውን ድጋፍ ካገኘ በህግ መምሪያው ምክር ቤት ካሉት 650 መቀመጫዎች ጥቂት አብላጫ ሊያገኝ ይችላል። ይሁንና ሌበር ፓርቲ፣ የሶስተኛ ፓርቲዎች መሪዎችና አንዳንድ ወግ አጥባቂዎች ጠቅላይ ሚኒስትር ቴሬዛ ሜይ ከስልጣን እንዲወርዱ እየጠየቁ ናቸው። የሀገሪቱ ሌበር ፓርቲ መሪ ጀረሚ ኮርባይን ሀገሪቱን ለማገልገል ዝግጁ ነኝ ብለዋል። ጠቅላይ ሚኒስትር ቴሬዛ ሜይ በበኩላቸው የራሳቸውን የምክር ቤት መቀመጫ ካሸነፉ በኋላ ብሪታንያ የመረጋጋት ጊዜ ያስፈልጋታል ብለዋል። ትናንት ብሪታንያ የተካሄደው ምርጫ በሀገሪቱ ዘመናዊ ታሪክ ባልታየ መልኩ አስደናቂ ነበር ተብሏል። በቅርብ ቀናት ውስጥ የብሪታንያን ከአውሮፓ ሕብረት ስለመውጣት ጉዳይ የሚደራደሩት ጠቅላይ ሚኒስትር ሜይ ልዩ ምርጫ እንዲካሄድ ያደረጉት ወግ አጥባቂ ፓርቲያቸው በምክር ቤቱ ያለውን የብዙሀንነት ቦታን ለማስፋት ነበር። ይሁንና ዓላማቸው ክፉኛ ከሽፏል። ከሰሜን አየርላንድ የአንድነት ፓርቲዎች ጋር ጥምረት የፈጠረ የውህዳን መንግስት መሪ ሆነው ለመዝለቅ የመቻላቸው ጉዳይም አጠራጣሪ ሆኗል።